ፌዴራሊስቶ ፓርቲ ሆኖ ለስልጣን ይወዳደራል አይወዳደርም? የሚለው የድርጅቱ አባላት ጠቅላላ ጉባኤ ውሳኔ ስለሆነ እስካሁን የተወሰነ ነገር አይደለም። ነገር ግን የአባላትና አስተያየት መሰብሰቢያ የሚያመለክተው እንደ ፓርቲ ሆኖ የሚቋቋም እንደሆነ ነው። ለጥያቄው መልስ ፕሮግራማችን እንግዳ የአርበኞች ግንቦት ሰባት ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ናቸው። አሁን የሚካሄደው ለውጥ ቀናና ወደ ዲሞክራሲያዊ ስርዓት የሚያሸጋግር ነው ብለው ያምናሉ ለሚል የአንድ አድማጭ ጥያቄ የሰጡት መልስ ነው የሰማችሁት። ከትናንቱ የቀጠለውና ሰፋ ያለው ዝግጅት ከዜና በኋላ ይቀርባል። ተከታተሉ። ሰላም አድማጮች፣ እንደምንውላችሁ አምሽታቸዋል። የዕለተ ቅዳሜ ሐምሌ 28 2010 ፕሮግራማችንን ንጉሡ ታምሬ በመምራት እኔ አዲሱ አበበ በማስተናገድ እስከ ምሽቱ አራት ሰዓት አብረናችሁን ቆያለን እናንተም አብራችሁን ታመሹ ዘንድ በክብር ጋብዘናል። ዜና ነው ቀዳሚው። ቀጣዩ ቅድም ያልኩት ለጥያቄው መልስ ነው። ያን ተከትሎ ግን የሚቀርብ ሌላም አንድ ወቅታዊ ዝግጅት አለን። ከዚህ ቀደም የኢትዮጵያ መንግስት ውጭ ከሚኖረው ኢትዮጵያዊ ጋር የነበረው ግንኙነት አገር ውስጥ ከዜጎች ጋር ያለው ግንኙነት መገለጫ ወይም የዛ ነጸብራቅ ነው። ያንን ግንኙነት ለማሻሻል እና ውጭ የሚኖረውም ኢትዮጵያዊ በሀገሩ ውስጥ በሚደረጉ እንቅስቃሴዎች ውስጥ አለ፣ ስጋት አለ ፍርሃት ወደ ሀገር ውስጥ ገብቶ እንዲሳተፍ በአካል ተገኝቶ የመመካከር የመቀራረብ፣ ወደ አንድ ሀገር ወደ መስራት ሂደት የመምጣት ስራ አድርጌ ነው የተመለከትኩት። እውነትም እንደተባለው በመሀላችን የጥላቻም ይሁን የተቃውሞም ይሁን ትልቅ ግንብ ተገንብቶ ነበር ና ያንን ግንብ ይሄ የእሳቸው ጉብኝት እሳቸው እንዳሉት ሙሉ በሙሉ ፈርሶ ፍርስራሹም ደግሞ ሚኒሶታ ተጠራርጎ እንዳለቀ ለመመስከር ዝግጁ ባልሆንም የግንቡ መደርመስ የተጀመረ ይመስለኛል። የመጀመሪያው አቶ ቴዎድሮስ ጸጋዬ ቀጥለው ያደመጣቸዋቸው ደግሞ አቶ ሼክስፒር ፈይሳ ናቸው። የጠቅላይ ሚኒስትር አብይን የዩናይትድ ስቴትስ ቆይታ የሚፈትሽ ውይይት ነው። እንደገና መልካም ምሽት። ዜና ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ አልሳንቶስ በስቱዲዮ መሣሪያዎች ላይ ይገኛል። የኢትዮጵያ ፌዴራል ኃይሎች ዛሬ ከሶማሌ ክልል ልዩ ፖሊስ ኃይሎች ጋር ጅግጅጋ ላይ መጋጨታቸውና በሕይወትና በንብረት ላይ ጉዳት መድረሱ ተገለጸ። የኢትዮጵያ የመከላከያ ሰራዊት አባላት የክልሉን የተወሰኑ ባለሥልጣናት በቁጥጥር ስር ለማዋል መንቀሳቀሳቸውን የሶማለኛ ዝግጅት ክፍላችን ዘግቧል። ፌዴራሉ የመከላከያ ኃይል ወደ ጅጅጋ የገባው ትናንት አርብ ምሽት ላይ እንደነበርና ዛሬ ማለዳ ላይ ቁልፍ የሚባሉ ይዞታዎችን ተቆጣጥሮ የክልሉን ፕሬዚደንት አብዲ መሐመድ ኦማርን አብዲ ኢሌም ተብሎ ይጠራሉ፣ ቢሮ፣ የክልሉን ምክር ቤትና፣ ሌሎችም የመንግሥት ተቋማትን መክበቡን ዘገባው አመልክቷል። ጦሩ በተንቀሳቀሰበት ወቅት ከክፍሉ ልዩ ፖሊስ ከክልሉ ልዩ ፖሊስ ኃይል ጋር ለአጭር ጊዜ የተኩስ ልውውጥ መከፈቱንና በዚያ ወቅት ከተማይቱ ውስጥ ረብሽ መፈጠሩን በርካታ አማኞችን የጠቀሰው ይኸው የቪኦኤ ሶማልኛ ዝግጅት ክፍል ዘገባ አጋጣሚውን የተጠቀሙ ሰዎች ጎዳና ላይ መውጣታቸውን ዝርፊያዎችን መፈጸማቸውንና ሕንፃዎችን ማቃጠላቸውን ገልጿል። የተቃጠሉትና የተዘረፉት የሶማሌ ጎሳ አባል ያልሆኑ የሌሎች ኢትዮጵያውያን ሱቆችና ንብረቶች መሆናቸውን የጠቆመው ይኸው ዘገባ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም መቃጠሏን አመልክቷል። የክልሉ ባለሥልጣናትና የሀገር ሽማግሌዎች የፌዴራሉን መንግሥት እርምጃ መቃወማቸው የተገለጸ ሲሆን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግም ማምሻውን ባወጣው መግለጫ ሶማሌ ክልል ውስጥ የሽግግር ለውጥ መምጣት ያለበት ኦብነግን፣ ፌዴራል መንግሥቱንና ሌሎችም አግባብነት ያላቸውን ወገኖች ባካተተ ሰላማዊ ድርድር ብቻ መሆን እንዳለበት አሳስቦ ወታደራዊ እንቅስቃሴዎች በአፋጣኝ እንዲቆሙ ለጠቅላይ ሚኒስትር አብይ አህመድ ጥሪ አሰምቷል። ኦብነግ አክሎ ኦጋዴን ውስጥ የሚገኘው የሶማሌ ሕዝብ መብቶቹን ለማስከበር እንዲቆምና የውጭ ኃይሎች ስለ ዕጣ ፈንታቸው እንዲወስኑ እንዳይፈቅድ ጠይቆ የእምነት ተቋማትና የሲቪሎች ንብረቶች አጋጣሚውን ለመጠቀም በሚፈልጉ ግለሰቦች ለጥቃት እንዳይጋለጡ እንዲከላከል ሕዝቡን አሳስበዋል። ይህ በእንዲህ እንዳለ የኢትዮጵያ የመከላከያ ሚኒስቴር ልኮልኛል ባለው መግለጫ በኢትዮጵያ ሶማሌ ክልል የህዝቦችን ሰላምና ደህንነት ለማረጋገጥ ሕገ መንግሥታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ማስታወቁን ፋና ብሮድካስቲንግ ኮርፖሬሽን ማምሻውን ዘግቧል። ዛሬ በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ውስጥ የተከሰተው ብጥብጥ ቀጥሎም ወደ ሌሎች አንዳንድ የክልሉ ከተሞች የተዛመተው ሁከት በምንም መልኩ ተቀባይነት የሌለውና በፍጥነት ሊገታና ሊታረም የሚገባው ድርጊት ነው ሲል የመከላከያ ሚኒስቴር ማስታወቁን የፋና ዘገባ አመልክተዋል። መግለጫው አክሎም የመከላከያ ሰራዊቱ ከሌሎች የጸጥታ ኃይሎች ጋር በመሆን የተከሰተውን ሁከት በቅርብ ሲከታተል ሁኔታውን ለመቆጣጠርና ህብረተሰቡን ለማረጋጋት ጥረት ሲያደርግ ቢቆይም ወይም እያደረገ ቢሆንም ብጥብጡ በተፈለገው ፍጥነት ሊቆም እንዳልቻለ መግለጹን ዘገባው አስፍሯል። የክልሉ ህዝብ ሰላምና ደህንነት አደጋ ውስጥ እየገባ መሆኑን ያስታወቀው ይኸው የመከላከያ ሚኒስቴር መግለጫ የመከላከያ ኃይሉ ሁከትና ብጥብጡን በዝምታ እንደማይመለከት፣ የአካባቢውን ሰላም ለማረጋገጥም ህገ መንግሥታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ በጥብቅ እንደሚያሳስብ አስገንዝበዋል። በዛሬው የጅጅጋ ግጭትም ሆነ ሁከቱ በተዛመተባቸው በተባሉ አካባቢዎች በህይወት በአካልና በንብረት ላይ የደረሰ ጉዳት ግልጽና ዝርዝር ማስረጃ ለማግኘት ጥረት እያደረገን ነን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኤርትራ አየር መንገድ ወደ አዲስ አበባ መብረር ጀመረ። ይህንን ዛሬ የተጀመረውን የኤሪትሪያን የአዲስ አበባ በረራ የተከታተለው ሪፖርተራችን ብርሃነ ብርሀ ከአስመራ ተከታዩን ዘግቧል። በዛሬው የኤርትራ አየር መንገድ የመጀመሪያ በረራ የኤርትራ የትራንስፖርትና መገናኛ ሚኒስተር አቶ ብርሃነ ተስፋ ስላሴ፣ የኤርትራ ቱሪዝም ሚኒስተር ወይዘሮ አስካሉ መንቆሪዎስ፣ የኤርትራ ሲቪል አቪዬሽንና የኤርትራ አየር መንገድ ከፍተኛ ኃላፊዎች የሚገኙበት አንድ መቶ ሰላሳ መንገደኞች ወደ አዲስ አበባ ተጉዘዋል። የኤርትራ አየር መንገድ በሳምንት ሶስት ጊዜ ሰኞ፣ ሐሙስና ቅዳሜ ከአስመራ አዲስ አበባ ቀጥተኛ በረራውን እንደሚያደርግ የኤርትራ አየር መንገድ የኮሜርሻል ኃላፊ አቶ ገብረ ትንሣኤ ጴጥሮስ ገልጸዋል። አቶ ገብረ ትንሣኤ በመቀጠል በኤርትራ አየር መንገድ አውሮፕላን ከኤርትራ ተጉዘው የሚሄዱ ተሳፋሪዎች አዲስ አበባን እንደ ትራንዚት ተጠቅመው በኢትዮጵያ አየር መንገድ አውሮፕላን ወደ ተለያዩ አገሮች ለማጓጓዝ ከኢትዮጵያ አየር መንገድ ጋር እንደተስማሙም ገልጠዋል የኢትዮጵያ አየር መንገድ ባለፈው ነሐሴ አስራ አንድ ከአዲስ አበባ ወደ አስመራ ይፋዊ በረራ መጀመሩ የሚታወስ ነው። ኤርትራና ኢትዮጵያ በመካከላቸው ተቋርጦ የነበረውን የትራንስፖርት የንግድና የቴሌኮሚኒኬሽን ግንኙነታቸውን እንደገና እንዲጀምር የሚል የሚገኝበት አምስት አበይት ነጥቦችን የያዘ የጋራ የሰላምና ወዳጅነት ስምምነት ሐምሌ አንድ በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ ለረጅም ጊዜ ተዘግቶ የቆየውን የጋዛ ሰርጥን መሸጋገሪያ ለመጣስ የሞከሩ በስዊድን ባንዲራ ስትቀዝፍ የነበረች ጀልባ ላይ የተሳፈሩ የእስራኤል የባህር ኃይል ዛሬ ይዟል። ነጻነት ለጋዛ የሚል ስያሜ ባላት በዚህ ጀልባ ውስጥ የፍልስጤማውያኑ ደጋፊዎችና ተሟጋቾች የሆኑ ሰዎች ተሳፍሮ የነበረ ሲሆን ጀልባዋ በቁጥጥር ስር የዋለችው በዓለም አቀፍ ሕግ መሠረት መሆኑን የእስራኤል ጦር አስታውቋል። አንድ የእስራኤል ኢሚግሬሽን ባለሥልጣን ቃል አቀባይ በሰጡት መግለጫ ከስዊድን፣ ከእንግሊዝ፣ ከካናዳ፣ ከፈረንሳይ፣ ከጀርመንና ከስፓኝ የተነሱት ዐሥራ ሁለት የጀልባዪቱ ተሳፋሪዎች ወደ እየመጡበት እንዲመለሱ እንደሚደረግ አመልክቷል። የጀልባዪቱን ጉዞ ያደራጀው ጉዞ ወደ ጋዛ የሚባል የስዊድን ቡድን ጀልባዋ ላይ የተጫኑት በአብዛኛው የሕክምና አቅርቦቶች መሆናቸውንና የተያዘችውን በዓለም አቀፍ ውሃዎች ላይ ሳለች በህገወጥ መንገድ ነው ብሏል። የእስራኤል ጦር ግን ማንኛውም ወደ ጋዛ የሚያመራ ሰብአዊ አቅርቦት መተላለፍ የሚችለው በአሽዶድ ወደብ በኩል ብቻ ነው ብሏል። በሰሜን ኮሪያ ላይ የተጣሉ ማዕቀቦችን ሀገሮች አጥብቀው እንዲያከብሩ ዩናይትድ ስቴትስ ታሳሰበች። በዚህ በዩናይትድ ስቴትስ አቋም የተደነቀች መሆኑን ፒዮንግያንግ ብታስታውቅም የገባችበትን የኒውክሌር ስምምነት እንደምታከብር ገልጻለች። የዩናይትድ ስቴትስን ማሳሰቢያ ይፋ ያደረጉት እዚያው ሲያ የሚገኙት የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ናቸው። የማያንማር መንግሥት ያሰራቸውን ሁለት የሮይተርስ ዜና አውታር ጋዜጠኞች እንዲለቅ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ጠይቀዋል። ፖምፔዮ ጥያቄውን ያቀረቡት ሲንጋፖር ውስጥ ላነጋገሯቸው የማያንማራቻቸው ኪያውቲን ሲሆን ሁለቱ የውጭ ጉዳይ ሚኒስትሮች የተነጋገሩት የደቡብ ምስራቅ ሀገሮች ጉባኤ እየተካሄደ ሳለ ጎን ለጎን በተዘጋጀው ውይይት መሆኑን የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ገልጸዋል። ዜናው በቃ አሁን። ለጥያቄው መልስ ዝግጅታችን ይቀጥላል። የአርበኞች ግንቦት ሰባት ንቅናቄ ባለፈው ማክሰኞ በኢትዮጵያ በአሁን ሰዓት ሰላማዊና ሕጋዊ ተቃውሞ ለማድረግ ስለሚቻል በአንድ ወር ውስጥ አመራሩ ወደ አገር እንደሚመለስ ማስታወቁ አይዘነጋም። ይህን ማስታወቂያ ይዘን አድማጮች ለድርጅቱ ያላቸውን ጥያቄ ለአመራሩ እንዲያቀርቡ መድረክ ከፍተናል። የንቅናቄ ዋና ጻፊ አቶ አንዳርጋቸው ጽጌ ለምሳሌ ዓርብ ዕለት ንቅናቄ ወደ ፓርቲነት ይለወጣል ከሌሎች ፓርቲዎች ጋርስ ይዋሃዳል የሚሉትንና ሌሎችንም መልሰዋል። ትዝታ በላቸው ነች የአድማጮችን ጥያቄ ለአቶ አንዳርጋቸው የምታቀርበው። ግን ዛሬ ትናንት በንጥልጥል የገታኑን ጥያቄ ደግመን በማሰማት ይሆናል ፕሮግራሙን የምንጀምረው። ጤና ይስጥልኝ። ቪኦኤ ኢሳያስ ታደሰ እባላለሁ። ከዚህ ከዲሲ አካባቢ ነው የምደውለው። የአርበኞች ግንቦት ሰባት አመራሮች ወደ አዲስ አበባ ገብተው ትግላቸውን ለመጀመር እየተዘጋጁ መሆኑን ሰምተናል። እንግዲህ ከዚህ በፊት አርበኞች ግንቦት ሰባት የትጥቅ ትግል ውስጥ የነበረ ድርጅት ነው። ሆነ ወታደሮች ነበሯቸው ብዬ ያስባለው ቸውም አሉንም ያሉ አሉ። ከዚህም በፊት በእርግጥ የት ምን እያደረጉ እንደነበሩ በአጠቃላይ ምንም አይነት ማስረጃ ትሰጡን አልነበረም። በእርግጥ ነገር ግን አሁን እነዚህን ግለሰቦች ወዴት ነው የምታደርጓቸው? አሁንስ በምን ሁኔታ ላይ ነው ያሉት? ነገስ በምን ሁኔታ ላይ ነው የሚቀጥሉት? ወደ ሀገራቸው ገብተዋል ወይስ ይገባሉ? ቀጣዩም ጥያቄ እንዲሁ የእናንተን ሰራዊት የተመለከተ ነው። ቪኦኤ በለኦኔ ከካናዳ። አቶ እንዳርጋቸው ድርጅቶ አርበኞች ግንቦት ሰባት የብረት ትግሉን አቁሞ በቅርቡ ወደ አገር ቤት ገብቶ የዶክተር አብይን መንግስት ለማገዝ መወሰኑ ይፋ ሆነዋል። የእኔ ጥያቄ ያ ሁሉ ሰራዊት ስራውን ትቶ ለአመታት ሲታገል ቆይቶ አሁን ሲበተን ሲመለስ እንዴት ነው የሚቋቋመው? ሁለት ሰራዊቱ ትጥቁን ፈትቶ ለኤርትራ መንግስት፣ ለኢትዮጵያ መንግስት የሚያስረክበው ወይስ የአርበኞች ግንቦት ሰባት ንብረት ሆኖ ይቀራል? የትስ ነው የሚከማቸው? ቀጣይ ጥያቄ እንዲሁ አቶ ኢሳያስ ታደሰ፣ ግንቦት ሰባት ጦርና ወታደር አለኝ ብሎ ያምናል ወይ? ሁለተኛ ጦር ካላችሁና በሰላማዊ መንገድ ለመታገል ከወሰናችሁ በአሁኑ ሁኔታ ማለት ነው፣ ጦራችሁን ምን ልታደርጉ ነው? የኢትዮጵያን ጦር ይቀላቀላል ወይስ እንዴት ነው የሚሆነው? ያብራሩልን ነው የሚሉት በርካታ ጥያቄዎች። ሌሎችም ስሞች አሉኝ አቶ እንዳርጋቸው ጽጌ። ተመሳሳይነት ያላቸው ጥያቄዎች ናቸው። አርበኞች ግንቦት ሰባት ያኔ የኢህአዴግን መንግስት በሁለገብ ትግል እንታገላለን ብሎ ካወጀበት ጊዜ ጀምሮ ሀገር ውስጥ ሰላማዊ እንቢተኝነት የሚባል ህዝባዊ በሆነ መንገድ የሚቀሰቀስን አመፅ ለማድረግ፣ በሌላ በኩል ደግሞ በመሳሪያ የተደገፈ አመፅ ለማካሄድ የተለያዩ እርምጃዎችን ወስዶ ሰራዊት አቁሞ ሰራዊቱ በሀገር ውስጥ መንቀሳቀስ የጀመረባቸው የተለያዩ ቦታዎች እንደነበሩ ሁሉም ሰው የሚያውቀው ይመስለኛል። በተለይ ባለፉት አራት አመት ውስጥ በርካታ ቦታዎች ላይ የተለያዩ እንቅስቃሴዎች ያደረገ ራሱም መንግስት ቴሌቪዥንም አንዳንዶቹ ሰዎችም መስዋዕትነት የከፈሉበትም አንዳንዶቹም የተያዙበትን ሁኔታም በማሳየት ያረጋገጠው ነገር ነው። ስለዚህ ይህ ሰራዊት በሁለት ቦታ ነው አሁን ለጊዜ ያለው ወደ አገር ቤት ውስጥ ያልገባው ማሰልጠኛ ጣቢያ ላይ ስልጠናውን ጨርሶ ለወደፊቱ አገር ቤት ሊገባ የነበረው የሰራዊት አካል በኤርትራ ምድር ላይ አለ። ሌላው ሀገር ውስጥ ያሉ አሉ። በስፋት ባለው ቦታ የተበተነ ቁጥሩ በጣም ብዙ የሆነ የግንቦት ሰባት መሳሪያ ሀይል የመሳሪያ እንቅስቃሴ አካል የሆነው ማለት ነው። ሁለቱም ከውጭ ያሉት ወደ ሀገር ውስጥ የሚገቡበት ሁኔታ መፈጠር አለበት። አገር ውስጥ ከገቡ በኋላ በአንድ ማዕከል ሆነው በሌሎች ሀገሮችን ሁሉ እንደሚደረገው ከወታደራዊ ህይወት ወደ ሰላማዊ ህይወት የሚገቡበት ሁኔታ ይፈጠራል። ለዚህ እንቅስቃሴያችንን ጀምረናል። ኢንፋክት ከስራዎቻችን ሁሉ ቅድሚያ የሰጠነው በተለይ ደግሞ የኔ ሄዳ ድረስ ሄጄ ለሰራዊቱም ቃል የገባሁት እነሱን በተሟላ መንገድ ወደሚፈልጉት የስራ አቅጣጫ የማስገባቱን ስራ በኃላፊነት የሆነ እንደምወስደውም ተናግሬም የመጣሁት ጊዜ እያጠፋሁም ያለሁት በዚህ ነው። ሀገር ውስጥ ተበትኖ ያለውም በተለያዩ ማዕከሎች ተሰብስቦ ወታደራዊ ህይወቱ ወደ ሰላማዊ ህይወቱ የሚዞርበት ለዛ የሚያስፈልጉት ነገሮች በሙሉ በተወሰነ ደረጃ በኢትዮጵያ መንግስት የሚያስፈልጉ እርዳታዎች አሉ። በነሱ በኩል ማድረግ የሚገባቸውን ለማድረግ ዝግጁ እንደሆኑ ነግረውናል። ከዛ በተረፈ የተለያዩ ውጭ መንግስታት እና ዓለም አቀፍ ድርጅቶች አሉ። በዚህ ላይ በተለይ በጣም ጉጉት ያላቸው እኛ ሳንጠይቃቸውም ይሄ ነገር እንደሚመጣ አውቀው ምን እያደረጉ ነው፣ ግንቦት ሰባቶች ያላቸውን ሀይል ሰላማዊ ህይወት ውስጥ ለመጨመር የሚል ጥያቄ ያነሱ እንደነበር ደርሰንበታል። እና እነዚህን አሰባስቦ እነዚህን ሰዎች ወደ ሰላማዊ ህይወታቸው የማስገባት ስራ ዋነኛው ስራችን ነው ነው ሌላው ህጋዊ ወደሆነ አሁን ሀገር ላይ ያለው ሰራዊት የሚቀላቀሉ አሉ የሚል ነው። ብዙዎቹ ፈቃደኞች አይደሉም፣ ሚዛነት ፍላጎትም የላቸውም። እንደውም እኔ እጅ አውጡ ብዬ አንድ አራት መቶ ሰዎች ሰብሰበው የነበረበት ስብሰባ ላይ ይህን ጥያቄ አቅርቤ አስር ሰዎችም ወደ ሰራዊት የመቀላቀል ፍላጎት አላሳዩም እና ትልቅ ችግር አይደለም። ነገር ግን ከፍተኛ ችሎታ ያላቸው በአቅም ደረጃ አሁን ስልጣን ላይ ካሉት የአደግ ጄኔራሎች በላይ አቅም ያላቸው ሰዎች ሰዎች አሉ። ለሀገር ይጠቅማሉ ብለን እናምናለን። ቁጥራቸውም ትንሽ ስለሆነ ከመንግስት ጋር ተነጋግሮ ይህን ግምት ውስጥ ያስገብቶ ወደ ሰራዊቱ ሊቀላቀሉ የሚችሉበት እድል ሊኖር እንደሚችል በተወሰነ ደረጃ መረዳዳት አለን። ፍላጎቱ ሰዎች እስካላቸው ድረስ ማለት ነው። ሌላው ግን ብዙ ፍላጎት የለውም። ሌላው ከትምህርቱ የተቋረጠ ወደ ትምህርቱ ከእርሻው ላይ የመጣው ዘበሬም ይሁን መሬትም ይሁን አግኝቶ ወደ ሌላው ሌላው ስልጠና ተሰጥቶት ምህንድስና በኤሌክትሪክ በሌሎች ነገሮች ለመሰማራት የሚፈልግ እንደዚህ እንደዚህ አይነት ፍላጎቶች ነው ያላቸው። እያንዳንዳቸውን ፍላጎቶች ዘርዝሮ የያዘ ሰነድም እያዘጋጀን ነው። ይሄኛውን እየመራው ፕሮጀክት ሲሳካ ስልጠና ለመስጠት በተለይ እንግዲህ ሰራዊታችሁን በተመለከተ ከኢትዮጵያ መንግስት የተገባላችሁ ተጨባጭ ቃል አለ? ሊደረግ የታሰበ ሊገልጹልን ይችላሉ? ተመሳሳይ የሆነ ችግር ነው። በመንግስት በኩልም በዚህ ጥያቄ ይልቅ በት በጣም በርካታ የራሳችን ሰራዊቶች ያሉ የሚሉ ድርጅቶች ያሉበት ሀገር ነው እና እያንዳንዱ በሚያቀርባቸው ጥያቄዎች የሁሉንም ጥያቄዎች እናሟላ ተመሳሳይ በሆነ መንገድ ብንል ችግር ይገጥመናል የሚል ስጋት እንዳለባቸው ነው ያዩት። አቅምም አሁን ይገቢ ባለችበት ደረጃ ብዙን ነገር እነሱ ማድረግ እንደማይችሉ ነው የገለጹት። እኛም ተረድተናል። ነገር ግን የሚያስፈልገውን ነገር ለማሟላት ግን ፍላጎት ያላቸው በርካታ ሀገሮች እና ዓለም አቀፍ ድርጅቶች እንዳሉ እንደሚያውቁ እና በዚህ ላይ ኢትዮጵያ መንግስት ማድረግ የሚገባውን ትብብር ሁሉ የሚዘጋጀውን ፕሮጀክት በሙሉ ይህንን ነገር ከሰራዊት ከወታደራዊ ህይወት ወደ ሰላማዊ ህይወት ለማሸጋገር እነዚህ ሰዎች የሚቀረጸውን ፕሮጀክት እነሱም እንደሚቀበሉትና መንግስታት ድጋፍ እንዲያደርጉለት ጥያቄ እንደሚያቀርቡ ሎቢ እንደሚያደርጉ እንደ ራሳቸው ፕሮጀክት አድርገው እንደሚያዩት ገልጸውልናል። አቶ አንዳርጋቸው ቁጥሩን ሊገልጹልን ይችላሉ? የሰራዊቱን ስንት ሰው እንበል በአጠቃላይ በዚህ ዲሞባላይዜሽን የሚያልፈው ሰራዊት ብዛት በሺዎች ነው የሚቆጠረው። በተለይ አገር ውስጥ በተለያዩ ቦታ ተበትኖ ያለው የሰው ቁጥር እኔ እስካሁን ባለ መረጃዎች ሰዎች በሺዎች ሚመጣ ያለው ይህን ያህል ቁጥር ብዬ ለመን ነገር አልችልም፣ ግን ኒስንታውዘንስ ነው። ለጊዜው ይህም የተያያዘ ነው። በኢሜይል አቶ አላም ነው የላኩት ጥያቄ። በግንቦት ሰባት ስም የታሰሩ ብዙ እንዳሉ በእርገጠኝነት ታውቃላችሁ። በተለይም እሳቸው የሚሉት የአማራ ወጣቶች ትልቁን ድርሻ ይዘዋል። በርካቶች እስር ቤት ውስጥ ናቸው። ግንቦት ሰባት ምን እያደረገ ነው በሱ ስም የታሰሩ ሰዎችን ለማስፈታት? ይህን ጉዳይ በሚመለከት ዛሬም በሌላ አንድ ሚዲያ የሰጠሁት መልስ አለ። ልክ እንደዚህ እንደ ወታደራዊ ሕይወት ወደ ሰላማዊ ሕይወት አባላት የማሸጋገሩን ስራ ሲሪየስሊ እንደወሰድኩት አንዱ ሌላ ስራዬ። እኔም እስረኛ ነበርኩ። የእስረኛ ሕይወት ምን እንደሚመስል አውቃለሁ። ታስረው የተፈቱ ሰዎች እንድጋፍ መስጠት ምን ያህል ወሳኝ እንደሆነ አውቃለሁ። በእስር ቤት ደግሞ ያሉ ሰዎች አሁን በተቀመጠው የምህረት እና የቅርታ ህግ መሰረት ተፈርዶባቸው እስር ቤት የሚገኙ ተፈርዶባቸው ፍርድ ቤት እየተመላለሱ ያሉ እነዚህ ክሳቸው ተቆርጦ እነዚያ ከታሰሩበት ተፈተው በሙሉ ነፃ መሆን ያለባቸው ነገር ነው። የፍላጎት ጉዳይ ሳይሆን ይሄ ይሆናል ተብሏል እና ይሄ ለምን አልሆነም የሚለውን ጥያቄ የሰዎች ስም የስም ሊስት በዝርዝር ባገኘው ቁጥር በቀጥታ አገሪቷ ከፍተኛ ባለስልጣናት ጋር እነዚህን ነገሮች በማቅረብ መነጋገር የሚችልበት ሁኔታ አለ። ኦልሬዲ ከትናንት ወዲያ ስም ዝርዝር በሚገባ አላገኘሁም ስላልኩኝ የመጣልኝ የስም ዝርዝር ዛሬ ወደ ሀምሳ ስድስት የሚሆኑ ሰዎች ተገኝተዋል። በእንዲህ አይነት ቦታ ስለተባለ እናስተላልፌ አጥጋቢ መልስ አግኝቻለሁኝ ያለው ገና አልተፈቱም፣ ግን ሁኔታው እየተመለከቱት ነው። ሌላም ባገኘው ቁጥር ስራዬ ነው። አሁን ይሄ በጥቂት ጊዜ ብዙ ስራ ውስጥ ገብቼ አልነበረም የነበረው እና እነዚህን ነገሮች በጥርስ ነክሼ የምሰራበት ሁኔታ አልነበረም። አሁን ግን ወደዛ እየተዛወርን ነው። የእኔ ስራ ነው። ይሄንን እናደርጋለን። እርዳታም ለተጎዱት የማድረሱንም ጉዳይ እየተከታተል፣ የታሰሩትን በሙሉ እንዲፈቱ የማድረግ የግንቦት ሰባት አባል ብቻ የሆኑ ሳይሆኑ በግንቦት ሰባት አባልነት መንግስት ዝም ብሎ የስራቸው የነበሩትን ሰዎች ጉዳይ ሁሉ ይመለከታል። የሀገሪቷ ዋና አሸባሪ ተብዬ ተፈትቼ እርግጠኛ የሆነ ሚና የነበራቸውን ወይም ደግሞ ምንም ነገር ሳያደርጉ ብቻ ለማሰቃየት እናንትን ለማድረግ በግንቦት ሰባት የተከሰሱ ሰዎች እስር ቤት ሲማቀቁ ህይወት ዝም ብሎ በእኔ በኩል ይቀጥላል የሚል እምነት የለኝም። የስራይ ነው እንደ ድርጅትም ይህንን ኃላፊነት ወስጅ ያለው እንቀጥላለን፣ በሙሉ እስከሚወጣ አንድ ሰው እስከማይቀር ድረስ ከዚያም አልፎ በአገሪቷ ውስጥ በፖለቲካ ምክንያት የታሰረ የሌላ ድርጅትም ሰው እስካለ፣ ዋናው ቅድሚያ የምሰጠው ለራሳችን ቢሆንም የሚፈታ ድረስ ትግል ማድረግ ይኖርብናል ብዬ ነው ማምነው። እሺ አቶ አንዳርጋቸው ጽጌ የሚቀጥለው ጥያቄ ደግሞ በርካታ ሰዎች ጥያቄ የላኩበት ስለ ጠቅላይ ሚኒስትር አብይ አህመድ መንግስት አስተያየቶን እንዲሰጡ ነው። በብዛት ያምናሉ ወይ፣ እሳቸው የያዙት አቅጣጫ ዲሞክራሲን እንደሚያመጣ ወይንስ እድሉን ተጠቅማችው አገር ለመግባት ነው? አገሪቱ አሁን አልተረጋጋችም። በሀገር ውስጥ ሁለት መንግስት ያለ ይመስላል። የሚቃወም አካል አለ። ጠቅላይ ሚኒስትር አብይ አህመድ ደግሞ በፍቅርና በይቅርታ ወደፊት እንቀጥል ነው የሚሉት። የፍቅርና የይቅርታ ጉዞ ብቻ በሀገራችን ዲሞክራሲ ያሰፍናል ወይ የሚሉ በርካታ ሰዎች በኢሜይልም በፌስቡክም ጥያቄ ልከውልናልና እስቲ እሱን ይመልከቱት። የተጀመረው ለውጥ አዎ ሊታመን የሚያስችል የወሰዳቸው እርምጃዎች ስላሉ ነው የሚታመነው። ዝም ብሎ በጭፍን አይደለም። ምን እርምጃዎች ተወስደዋል? ሁሉም ሰው የሚያውቀው ነው ወይ? በአስር ሺዎች የሚቆጠሩ እስረኞች የተፈቱበት ሁኔታ ነው እናደርጋለን ብሎ አስቸኳይ ጊዜ አዋጅ ያነሱበት፣ በሽብርተኛ የሚባሉ ድርጅቶችን ከፍረጃው ነፃ ያደረገ ነገር የተደረገበት ነው። የኢትዮጵያ ሚዲያ ኢትዮጵያ ቴሌቪዥንና ሬዲዮ ከዛ ፊት አሳይቶት በማያውቀው ነፃነት ሲተንቀሳቀሰ ነው ተገድቦ የነበሩ ዌብሳይቶች በሙሉ የተከፈቱበት ነው። ህዝብን በከፍተኛ ደረጃ ሲያሰቃዩ የነበረው የወያኔ ደህንነት ተቋም ዋነኛ መሪ የነበረው እንዳሰፋ ጌታቸው አይነት ሰው እና ሌሎችም አነስተኛ ሰዎች ከዚህ ጋር ግንኙነት ያላቸው የተነሱበት ነው። አርሚውም አካባቢ ሽ ዋንኛውን ሁሉ ነገር ሲያዝ የነበረው ጀነራል የተነሳበት ሁኔታ አለ ሌሎችም እነዚህን የመሳሰሉ ነገሮች ደምሮ ለሚመለከት ሰው እነዚህ ነገሮች ሁሉ የተረተረ እርምጃ ያደር ተጨባጭ የሆነ የተወሰነ እምነትና ጽናት በአድራጊ በኩል የሚጠይቁ ናቸው ሁሉም ነገር የሚያሟሉ መልሶች ናቸው ወይ አይደሉም ነገር ግን ሀገሪቷ በአጠቃላይ ከነበረችበት አስከፊ ሁኔታ እና በተለያየ መንገድ የሚደረግ የነበረው ትግል ሀገሪቷን ለመታደግ ከነበረው እድል ጋር ስናነጻጽረው ጠቅላይ ሚኒስቴር አብይ መምጣት ለኢትዮጵያ የተሻለ ችግሯን ማቃለል የሚችልበትን እድል የከፈተ በመሆኑ ሌሎች አማራጮችን በሙሉ አቁሙ፣ በዚህ አማራጭ ውስጥ ተካቶ እየተረዳዱ እየተደጋገፉ ከዚህ ችግር ሀገሪቷን ማውጣት ይቻላል የሚል መደምደሚያ ላይ ነው። ኦፍኮርስ ሁሉ ነገር እንደምንመኘው አይደለም። እኛ ስንመኘው የነበረው ነገር በጣም ብዙ ነው። የምንመኘው ነገር በሙሉ እስካልተሟላ ድረስ ፈጽሞ ምንም አናደርግም በየበረሀው ሰራዊት ማደራጀታችንን በከተማና በገጠር ውስጥ አመጽ ለማስነሳት የምናደርገውን እንቅስቃሴ እንቀጥላለን ብለን መሄድ የማይቻልበት የታሪክ መርሀፍ ላይ የደረሰች ሀገር ነው ኢትዮጵያ። የሆነችውን የእስር ቤት የነበርኩበት ሰዓት ላይ ተፈጥሮ የነበረውን ነገር ስናይ፣ ስለዚህ ሊያሰራ የሚችል ነገር ሰርተዋል፣ ወደፊትም ይሰራሉ የሚል የጸና እምነት አለን። እኛ በግልም ጠቅላይ ሚኒስትሩን ያነጋገርኩበት ወቅት አለ፣ በጋራም ዚህ ከመጣሁ ያነጋገርኩበት ወቅት አለ ከዛም በላይ በግሌ ይህንን ሊያሳምንኝ የሚችል ወደፊት በታሪክ መጽሐፍ ውስጥ ሊያካትተው የሚችል የራሴ ደግሞ መረጃዎች አሉኝ እና አምልበታለሁ። ሪስክ ይኖረዋል ወይ? አሁ ሪስክ ይኖራል ያለው እነዚህ ሰዎች እንደዚህ ጥሩ ነገር ወደፊቱም ዴሞክራሲያዊ ምህዳሩን አስብተን ነጻና ፍትሐዊ ምርጫ ታይቶ በማይታወቅ ደረጃ በአገሪቷ ላይ እናደርጋለን ብለው አንድ ነገር ሊያደርጉ ይችላሉ ወይ? በአንድ ፐርሰንት፣ በሁለት ፐርሰንት፣ በአምስት ፐርሰንት የሚለካ ያለማድረግ እድል አለ ወይ ሊኖረው ይችላል ያለው ነገር ግን ፖለቲካ የሚሆኑ ነገሮች ጥበብ ነው። ሊሆኑ ይችላል ብለን የምናስበው ነገር ከዘጠና በመቶ በላይ ገምተ ነው ትክክል ነው ካልን ከማድረግ ውጭ ያለበለዚያ በማመንታት እና ተጨባጭ የሆነ ነገር ውስጥ ላለመግባት ታይዳተኝነት ሆኖ ነው የሚቀርበው። እኛ ወስንናል ሊሰራል ብለን ነው የምናስበው። አቶ አንዳርጋቸው ጽጌ እንደውም ስማቸው ደምለው የተባሉ ልክ ከእስር እንደተፈቱ ከጠቅላይ ሚኒስትር አብይ ጋር የተወያዩትንና አሁን ደግሞ ዋሽንግተን ዲሲ ውስጥ ከባልደረባው ከዶክተር ብርሃኑ ነጋ ጋር ሆነው ያገኟቸው ጊዜ ምንድን ነው የተወያያችሁት ሊገልጡልኝ ይችላሉ ወይ ይላሉ። ጠቅላላ ሀገሪቷ የነበረችበትን ሁኔታ፣ እነሱ ወደዚህ አይነት ለውጥ የገፋቸውን ምክንያት፣ ያ ምክንያት ምን ያህል አሳማኝ እንደሆነ ነው። አሁን ልዩነቱ ምንድን ነው? ከዚህ በፊት መለስ ዜናዊ በኢትዮጵያ ፖለቲካ ዴሞክራሲያዊ መስማስ ዴሞክራሲ ስርዓት መገንባት ለሀገሪቱ መኖር አለመኖር ጥያቄ ጋር የተሳሰረ ነው የሚል ንግግር ነበረ የሚናገረው፣ ያለው ነገር ግን ዘጠና ሰባት ምርጫ ኢህአደግን ከስልጣን እንደሚያወርደው ሲያውቁ ዴሞክራሲን ረግጦ በአምባገነት ስልጣን ለመቀጠል ወደኋላ አላለም። ለምንድን ነው የዛን ጊዜ እንደዛ የተደረገው ለሚለው፣ ኢትዮጵያ የዛን ጊዜ በዚህ አይነት መንገድ ቢሄድም ችግር ያለባት ሀገር አትመስልም ነበር። አሁን ግን እነ አብይና እነ ለማ ያዩዋት ኢትዮጵያ በተጨባጭ ገሀነም አፋፍ ላይ የቆመች ኢትዮጵያ ናት። ዝም ብሎ ስለ ዲሞክራሲ ፈረንጆች ሲያወሩት የነበረው ነገር ተነስተው ወይ ስለ ዲሞክራሲ በመጽሐፍ የተጻፈው ነገር ዲሞክራሲ ጥሩ ነው እንዲሉ አይደለም ያናገራቸው ያለው የህዝብ ዲሞክራሲያዊ መብቶ አግኝቶ ችግሩን ዲሞክራሲያዊና ሰላማዊ በሆነ መንገድ የመፍታት እድል ካላገኘ የህዝብ ሀገር አይኖረውም ወደ ከፍተኛ የሆነ እጅግ ሊያስከፊ የአፍሪካ ምድር ታይቶ ወደማይታወቅ አስከፊ የሆነ እርስ በርስ ግጭት ያመራል ያለው ይህንን ሀገር መታደግ የሚቻለው ይህን ነገር በማድረግ ነው የሚል ነው። ከችግር እና ከመከራ የመጣ የዲሞክራሲ እምነት ስለሆነ ለለበጣከ ከተነገረ የዲሞክራሲ ቃል ኪዳን የተለየ ቃል ኪዳን አድርጌ ነው የምመለከተው። ምርጫ የላቸውም ያለው ይህን ነገር እናጥፋለን ቢሉ እነሱም የሚጠፉበት ሀገር የምጠፋበት ሁኔታ ነው የሚፈጠረው። እኔ ይሄ ግንዛቤ ያላቸው የሚል እምነት አለኝ። ውይይታችንም እንዲህ አይነት ግንዛቤ እንደነበረው ነው ዜ በመጀመሪያ ባገኘት ጊዜ ዶክተር አብይ ጋር የተነጋገር ነው። ድጋሚን በተገናኘንበት ሰዓት ላይ ዋናው ትልቁ ቁም ነገር ውይይታ የተሽከረከረው ተፎካካሪ የሚለው ቃል እንኳን ሲበዛ ነው። አሁን ኢትዮጵያ ውስጥ ባለው አደገኛ ሁኔታ በተቻለ መጠን ተረዳድቶ፣ ተደጋግፎ በፖለቲካ መብለጥ እና ማሸነፍ የሚለው ነገር ቁም ነገር ቀርቶ በዋነኛነት አገርን ማንበር፣ አገርን እንዳለ ማስቀጠል፣ ህብረተሰብን ማረጋጋት መሰረታዊ ናቸው። አገር ሊያናጉ ይችላሉ የሚሉት ችግሮች ተረዳድቶ መቅረብ በተለይ ከኢኮኖሚ ከማህበራዊ ችግሮች ጋር እዚ ከወጣት ስራ አጥነት ጋር ኢኮኖሚ ከገባበት ቅርቃር የመውጣቱን ነገር እነዚህ የመሳሰሉትን ነገሮች በጋራ መስራት እንደውም ይሻላል በሚል መንፈስ የተደረገ ውይይት ነው። ወደዚህ አይነቱ ወንድማማችነት፣ መደጋገፍ ወዳለው ስሜት እና መንፈስ ለምንድን ነው እኛን የገፋን የሚለው ሌላ ነገር አይደለም። ተጨባጭ የሆነ ችግር ውስጥ ገባ። አገር በቃ አለቀ መኖር ወይ ያለመኖር የሆነ ጥያቄው ያ፣ በተለይ አገርና ህዝብን ወዳለው ብለው ለሚያስቡ ሀይሎች ምርጫ የሌለው እጅ ለእጅ የመያያዝን ጥረት የሚጠይቅ ሆኖ ነው የመጣው። ስለዚህ አሁን የድሮ አይነት ፖለቲካም አይደለም የድሮ አይነት የፖለቲካ መንፈስ አይደለም አገራችን ውስጥ አለ ብዬ ማስቡ። ኦፍኮርስ በድሮ መንፈስ የሚሄዱ ሀይሎች የሉ ማለት አይደለም አሉ። ቅድም እንደተባለውም ሀገር ውስጥ እኔ ከሞትኩኝ ሰርዶ ይብቃል በሚል መንፈስ የሚንቀሳቀሱ ሀይሎች አሉ ግን የአብዛኛው ድርጅት እና በተለይ አቅም ያላቸው ድርጅቶች እና በፖለቲካው ውስጥ አምሮ የገቡ ሰዎች መንፈስ ግን ተቀይሯል የሚል እምነት ነው ያለኝ። ያ መንፈስ የበላይነት ስላለው ያሰራል። ሀገር ውስጥ ለመግባት ከመሸኮል ነገር ጋር አይደለም ሀገር ውስጥ ገብቶ በሚሰራው ስራ ሀገርን የበለጠ መታደግ ይቻላል ከሚል እምነት ነው። አንዱ ሰው እንደ እንደጠየቁት ሳይሆን አሁን በዚህ መንገድ ነው ማየት ያለባችሁ ነው የምለው። እሺ አቶ አንዳርጋቸው እንግዲህ ቀጣዩ ጥያቄ ደግሞ እነኚሁ የተባሉትን ድርጅቶች እንዴት ማሰባሰብ ይቻላል የሚል ጥያቄ ነው። አቶ ተስፋዬ አበበ ናቸው የላኩልን፣ በኢሜይል ነው ያደረሱን። ምን ይላሉ እርስዎ የፖለቲካ ሀሁ የጀመሩት ህብረ ብሔር በሆነ ድርጅት የኢፒአርፒ አባል ሆነው ነው። በኋላ ደግሞ የብሔር ድርጅት የሆነው ኢህአዴግ ስልጣን ሲይዝ ለ13ት ወራት አብረው ሰርተዋል። አሁን ደግሞ የአርበኞች ግንቦት ሰባት ጸሐፊ ነዎት። የኢትዮጵያ ተቃዋሚ ወይም ተፎካካሪ ድርጅቶች በኅብረ ብሔርና በብሔር ተደራጅተው ጫፍና ጫፍ ቆመዋል። ከኅብረ ብሔርና ከብሔር ድርጅቶች ጋር በመስራትዎ ተቃዋሚ ድርጅቶች ግማሽ መንገድ ተጉዘው እንዲገናኙ ምክሮ ምንድነው ነው ይላሉ ሁለቱም ወገን ላሉ ኃይሎች? ታሪክ የራሱን ትምህርት ሰጥተዋል ብዬ ነው የማምነው። በሁለት ጽንፍ ያለው አንዱ ኅብረ ብሔራዊ ሆኖ ሁሉ ነገር በማካከል አህዳዊ በሆነ መንገድ ስልጣኑ ምኑም ተይዞ ሀገር ማስተዳደር ሳይሆን እንደሆነ መግዛት ነገር መሆን አለበት የሚል ዝንባል ያለው የአንድነት አመለካከት በአንድ ጫፍ የሚሄድበት፣ በሌላ በኩል ደግሞ ፍጹም በአንድ ላይ መኖር የማይቻልበት ሁኔታ ያለበት ሀገር ነው በትንትን ወጥቶ ሀገሩ የየራሱን ትንንሽ ግዛቶች መስርቶ መኖር የሚል ጥግ የቆሙ አመለካከቶች በተወሰነ ደረጃ ታይተው ሁለቱም የሚሄዱበት መንገድ አገር አውዳሚ መሆኑ የተረጋገጠበት ሁኔታ ለሁለቱም ወገን ትምህርት ሰጥቷል ስለዚህ ከዚህ ትምህርት የተገኘው ነገር ምንድን ነው በከረረ ብሔረተኝነት ዙሪያም ተሰባስቦ መሄድ ራሱ እወክለዋለሁ የሚለው የሚሉትን ህዝብ ጥቅም ባህል ቋንቋ የመሳሰሉትን ነገሮች ማሳደግ የማይቻልበት የእምድር ሲኦል በዛው አካባቢ መፍጠር የሚቻልበት ሁኔታ የሚያመጣ መሆኑን በተወሰነ ደረጃ የተገነዘቡበት ሁኔታ አለ። ሌላውም የሌሎችን መብቶች፣ ሌሎች በታሪክ የሚሰማቸውን ቁስል፣ በደል እንደሌለ እንዳልነበረ አርጎ በመሄድ ፌደራላዊ የሆነ አስተዳደር ያልተማከለ አስተዳደር አያስፈልግም የባህል ቋንቋ ምናምን በሚል ነገር መስፋፋቱ የበለጠ ህዝብ ይበትናል አይነት ያለው አመለካከትም በዛ መንገድ ከሄደ የትም መድረስ እንደማይችል በደንብ ያየበትና ፍትሃዊ የሆኑ ጥያቄዎች ራስን በራስ የማስተዳደር ጥያቄዎች ያሉበት ፍትሃዊ የሆነ ሀገር አንድነት አደጋ ላይ ሊወድቅ የሚችልበት ስጋት ያለበት ሀገር መሆኑ በሁለቱም መንገድ አሁን እየተቀራረበና እየመጣ ያለ ነገር አለ እና እንደተባለው በብሔር ድርጅቶች አካባቢም ያሉትን ስጋቶች ህብረ ብሔር በሆኑ ድርጅቶችም ውስጥ ያሉትን ስጋቶች በሚገባ ያወቅንበት ሁኔታ አለ እነዚህን ስጋቶች ማቀራረብና የሁለቱንም ኃይሎች ጥያቄዎች የሚመልሱ ፕሮግራሞች በመቅረጽ መታደቢ አገርን የሚቻልበት ሁኔታ መፍጠር ይቻላል የሚል እምነት ነው ያለኝ አሁን ትልቁ ችግር ቅድም ያነሳ ነው የፌዴራል መንግስቱ አወቃቀር ሚሆን ምናምን የሚሉት ነገሮች ላይ ሊመጡ የሚችሉ ልዩነቶችን በአንድ በኩል የራስን በራስ የማስተዳደሩን ቋንቋን፣ ባህልን የማበልጸጉን ነገር ግምት ውስጥ ባስገባ መንገድ እንዴት አድርጎ ሊስተካከል ይችላል ያለው፣ ይሄ በቀጥላላ ሰው ዘሩም እየቆጠረ የሚሳሳበት የፖለቲካ አደረጃጀት እንዴት ካገር ወጥቶ በዜግነት ላይ ተመሰረተ ፖለቲካ እንዴት ይመሰረታል የሚለውን ነገር የማምጣቱ ጉዳይ ስራ የሚሰራበት ነው። ከባድ ነው ብዬ አላምንም ያለው። ምክንያቱም ሰዎች ምን ምድር ላይ የመጣ ነው ችግር ለማቃለል ነው ችግር እያቃለላችሁ ኑሩ ነው የሚሉት ሁሉም የሃይማኖት መጽሐፍ። ስለዚህ ችግር በማቃለል ችሎታችን ላይ ተማምነን እንደ ተራራ የተከመረም ችግር ቢሆን በሰው ልጅ ጥረት ይቃለላል በሚል ከባድ እንደሆነ ይገባኛል ያለው ግን ይቻላል። ትምህርት ተወስዷል። በሁለቱም ወገን ትምህርት ተወስዷል የሚል እምነት ነው ያለው። አቶ ሙሉቀን በቀለ በኤርትራ ላይ ጥያቄ አቅርበዋል። ኤርትራና ኢትዮጵያን እርስዎ ቢሆኑ አሁን ስልጣን ላይ ያሉት ምን አይነት መፍትሄ ይሰጣሉ ለሁለቱ ሀገሮች ከዶክተር አብይ አህመድ እርምጃ ይለይ እንደሆነ ቢገልጹልኝ ብለዋል እንዲሁም ወልቃይትና ራያ መተከል የአማራ ማንነት ጥያቄ ላይ ያሉት አቋም ምንድን ነው ይላሉ አቶ ሙሉቀን በቀለ በኤርትራ ጉዳይ ለብዙ ጊዜ በተለይ ኢትዮጵያ ከኤርትራ በላይ ስትራቴጂክ ወዳጅ የላትም። ኤርትራ ከኢትዮጵያ በላይ ስትራቴጂክ ወዳጅ የላትም። እነዚህ ሁለት ህዝቦች በብዙ ነገር የሚመሳሰሉ ናቸው። ኢትዮጵያን በወዳጅነት አይቶ ኤርትራን በጠላትነት የሚያይ ጊዜያዊ የሆነ ነገር ላይ የሚያሰላስል ካልሆነ በስተቀር አንድም ሌላ አገር አይገኝም። በግልባጩም እንደዛው ነው። ኤርትራን በወዳጅነት አይቶ ኢትዮጵያን በጠላትነት የሚያይ አይገኝም። እነዚህ አንድ አይነት ህዝቦች ናቸው። አንድ አይነት አመለካከት ያላቸው ከተወደዱም በአንድ ላይ የሚወዳቸው ከተጠሉም በአንድ ላይ የሚጠላቸው ኃይል ነው የሚኖረው የሚል ነገር በስፋት ያስቀምጫለሁ እና የኢትዮጵያና ኤርትራ ጦርነት ውስጥ ገብቶ ልዩነታቸው ሰፍቶ ለረጅም ዘመን በብዙ ነገር ተደጋግፈው እንዳይሄዱ የሆኑበት ሁኔታ ትልቅ ጉዳት በሁለቱም ላይ አባል አካባቢ ጸጥታ አንስቶ አካባቢ በዙሪያ ባሉት ሀገሮች ውስጥ ያሉት ችግሮችን ለማቃለ ይኖራቸው ከነበረው አቅም መዳቀም አንስቶ ኢትዮጵያ በጣም በአነስተኛ ወጪ ወጭ ተጠቀምት የምትባቸው ሁኔታ ወደቦችን ያልተጠቀመችበት አይነት ሁኔታ እነ ጅቡቲንም ጨምሮ ሌሎች የአረብ አገሮችን ደወደብ መጠቀም ሰብልና መጽዋን ከመጠቀም ጋር አንድ ላይ አድርጊ ያየውም እነሱ በቀላሉ በአረቦች እ ኢንፍሉንስ መሆን የሚችሉ ዋጋ ሊጨምሩ የሚችሉ አቆሙ ሲሏቸው ሊያቆሙ የሚችሉ ምክንያቱም አረቦች ኢትዮጵያ ላይ ያላቸውን አመለካከት አውቀዋለሁ። በዚህ መንገድ ተጽዕኖ ቢያድርበት ወዳጅነት ከኢትዮጵያ ጋር እስካላት ድረስና አንድ ላይ አሁን ባለንበት ሁኔታ እስከቆም ድረስ ኤርትራ ብቻ። ስለዚህ ነው ቋሚ ወዳጅ ናት፣ ቋሚ ጥቅም ያላት ሀገር ናት ከኛ ጋራ፣ እኛም ለእሷ እንደዛ ነን የሚል እምነት ይ የሄድኩት ተጀምሯል። ሰላማዊ የሆነው ግንኙነት፣ ይሄ ሰላማዊ የሆነ ግንኙነት የሚያድግባቸውን መሰረቶች መጣል ይገባል ያለው ውዥንበር እንዳይኖር በግንኙነቶቹ ውሎች በጣም ግልጽ መሆን አለባቸው። ኮንትራቶች ግልጽ መሆን አለባቸው። ንግድን ኮመርስን፣ አስመልክቶ የሰውና የእቃ መጓጓዝን አስመልክቶ፣ ሌሎችንም በመካከላቸው የሚደረጉ ነገሮችን ዝም ብሎ ያለ ውልን መደረግ የለባቸው። ወደኋላ እንዳይመለስ በሰላም ስምምነቱ። ስለዚህ እነዚህን ነገሮች ደረጃ በደረጃ የገነቡ ሄዶ የጊዜ ጉዳይ ነው። ኤርትራ ውስጥ ያለውን የኤርትራ ሕዝብ አመለካከት ለኢትዮጵያ ሕዝብ ያለውን አመለካከት አውቃለሁ። ኢትዮጵያ ውስጥ ያለው ህዝብ ደግሞ ለኤርትራ ህዝብ ያለውን አመለካከት አለ። ከጊዜ በኋላ እንኳን እንደኛ በብዙ ነገር እንደዚህ የሚቀራረበው ህዝብ ቀርቶ ምንም አይነት የቋንቋ፣ የባህል፣ ሌላ ነገር የማያገናኛቸው የአውሮፓ ሀገር ህዝቦች ወደ አንድ ገንዘብ መጠቀም አንድ በጋራ የሚያስተዳድራቸው ህግ እስከ መቀበል ሄደዋል እና ወደዛ ማንመጣበት በአጭር ጊዜዎች ምክንያት አይታይም። ሌሎች ከዚህ ጋር የተነሳ ጥያቄ ስለ ወልቃይት ራያ እና መተከል፣ ይህ ጥያቄ እንደ ግለሰብ ነው የምመልሰው ይህን ጥያቄ ከፍተኛ በደል የተሰራበት ዘረፋ ነው የተካሄደው የመሳሪያ እና የጠመንጃ ጉልበት በተገኘበት ሰዓት ላይ ግዛት ለማስፋት ብሎ ወያኔ ከተለያዩ ቦታዎች ላይ መሬት ዘርፏል። ይሄ ፍትሐዊ ያልሆነ ነገር ነው፣ ስርዓት ባለው መንገድ መመለስ አለበት ያለ ከዚህ በፊትም ከራሳቸው ጋር ፊት ለፊት የተነጋገርኩበት ጉዳይ ከወያኔዎችም ጋር ወያኔ ስሉ ማንኛውም መሪ ነው ያነጋገሩ እነሱ ስልጣን ላይ የነበሩትን የእነሱንም ሰዎች ከዛም የትግራይ አስተዳደር የነበረው ገብሩ አስራትንም አናግረ እነዚህን አይነት ነገሮች ልክ እንደ ቋሚ ድንበር አድርገው መገንጠል ይቻላል የሚል ግግር እስከ መናገር በሄዱበት ሰዓት ይሄን አይነት ተረት ተረት ማቆም ይኖርባቸዋል። እናንተ በጉልበት በህገ መንግስቱ ድንበር ቀርጻቸዋል ብሎ እጁን አጨብጭቦ የእናንተን ድንበር ተለቀ ተቀብሎ የሚለቅ ህዝብ አለ ብላቸው አታስቡ፣ እያሉ ዛሬም ከዚህ ቅጀት ነፃ መውጣት መቻል አለባት። የትኛውን ቦታ ያለ ክልል የሚባለው ነገር አንድ ጉልበት ያገኝ የፖለቲካ ድርጅት ህገ መንግስት ውስጥ የፈለገውን ቦታ ቆራርሶ የዚህ ድንበር የዛ ድንበር ብሎ አስቀመጠው እንጂ እነዚህ ድንበሮች ከጥንት ጀምሮ ነፃ የሆኑ ግዛቶች ሌላ ሀገር ላይ እንዳሉት ማለት ነው። ከብዙ ጊዜ እንዳ እንደማነሳው ምሳሌ ስኮትላንድ እና እንግሊዝ አንድ አንድ መስመር አንድ ሳንቲሜትር የድንበር ግጭት አይነሳም ነበር። ስኮትላንድ ቢገለጣል፣ ምክንያቱም ድንበሩ ይታወቃል። ራሱን የቻለ ግዛት ነበር። እንደ ቼኮዝላቫኪያ ቼክና ስላቭ፣ እነሱም እንደዚሁ እርች የተተኩሰው ዋይን ጠጥተው ነው የተለያዩት። በአንድ ሳንቲሜትር መጽ አልተጋጭም ያለው፣ ምክንያቱም ሁለቱ ነፃ መንግስታት ድንበር የነበራቸው ነበር። ኢትዮጵያ ውስጥ የዚህ አይነት መንግስት የለም። በዚህ አይነት መንገድ የመጣ የመጡ አገሮች አሉ። እዛ ይሄ አርትፊሻሊ አሁን በከህገ መንግስቱ ለማስተዳደር ተብሎ የተቀመጠ ድንበር የቋሚ መንግስታትና አገር ድንበር ነው ብሎ የሚያስብ ሰው ካለ መረዳት ያለበት እንኳን በዚህ አይነት መንገድ የመጡ ክልሎች አይደለም ቅኝ ገዢዎች መስመር አስምረው በወጉ ድንበር የሰጧት ኤርትራ እንኳን እነ ባድመን በመሳሰሉ ትንሽ መሬቶች ላይ ጦርነት ተገጥሞ መቶ ሺዎች ሰዎች ያለቁበት ነገር ነው። ስለዚህ ይህንን ድንበር እንደ ቋሚ ድንበር አድርገን እንሄዳለን ወይም ድንበራችን ነው የሚል ክርክር በጉልበት የተያዘ ቦታ በሙሉ እልባት በስነ ስርዓቱ ማግኘት ያለበት ነገር ነው አስከፊ የሆነ ችግር ከማፍጠሩ በፊት የሚልነው። ይበኩል እንግዳችንን አቶ አንዳርጋቸው ጽጌን እኛም በድጋሚ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ዝግጅት እናልፋለን። አዎ ቀጣዩ ዝግጅት ቀደም ሲል ሁለት እንግዶች ድምፃቸውን የሰማችሁባቸው ፕሮግራም ወይም የሰማችሁት ውይይት ነው። የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ቆይታ ሲገመገም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የስድስት ቀናት የዩናይትድ ስቴትስ ቆይታ ክንውን እና አንደምታ የሚመረምር ውይይት ነው። ቀደም ሲል እንዳልኩት ሼክስፒር ፈይሳ በዩናይትድ ስቴትሷ የሲያትል ዋሽንግተን ከተማ በጥብቅና ሙያ የተሰማራ ትውልድ ኢትዮጵያዊ ነው። ቴዎድሮስ ጸጋዬ ሬዮትስ ሚዲያ ሥራ አስኪያጅ እና ጋዜጠኛ። አሉላ ከበደ ሁለቱ ተሳታፊዎች በተለያዩ መድረኮች ያነሷቸውን ከጉዳዩ ጋር የተዛመዱ ጭብጦችን ጨምሮ በጠቅላይ ሚኒስትሩ የዩናይትድ ስቴትስ ጉዞና የውይይት መድረኮች ገጽታ ዙሪያ አወያይቷቸዋል። ቴዎድሮስ ጸጋዬ፣ ሼክስፒር ፈይሳ፣ ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ። በቅድሚያ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከጉብኝትም ይልቅ የምክክርና የውይይት ጊዜ ይሉታል እርሳቸው በሶስት የተለያዩ የዩናይት ስቴትስ ከተሞች ከኢትዮጵያውያን ጋር መድረኮቹ እንደፈቀዱ የቀጥታ የፊት ለፊት ውይይትና ንግግር እድል ፈጥረው አጠናቀው ወደ አገራቸው ተመልሰዋል። እስኪ የመከታተል እድል እንደነበራችሁ የታዘባችሁትን በመመልከት ብንጀምር፣ ቴዎድሮስ በመድረኩ ተገኝተ ያነሳውንም ጥያቄ ተመልክቻለሁ። ያለው ጥያቄህን ወደ ኋላ ላይ እናመጣለን። ምን ታዘብክ አጠቃላይ የጉብኝታቸውን መሰረት አላማም ሆነ ክንውኖቹን አስመልክቶ? አመሰግናለሁ። አሉላ ከዚህ ቀደም የኢትዮጵያ መንግስት ወይም ኢህአዴግ በተለይ ደግሞ ህወሀት ሊመራው የነበረ መንግስት ውጭ ከሚኖረው ኢትዮጵያዊ ጋር የነበረው ግንኙነት ምን ነበር ብሎ ማየት የሚጠይቅ ይመስለኛል። አገር ውስጥ ከዜጎች ጋር ያለው ግንኙነት መገለጫ ወይም የዛ ነጠብራቅ ነው። አገር ውስጥ ከዜጎቹ ጋር የነበረውም ግንኙነት እጅግ የተበላሸ ና የቅቡልነት ችግር የነበረበትም ስርዓት ነው ብዬ ነው የማስበው ና በዛው ሁሉ ውጭ የሚኖረውም ኢትዮጵያዊ በፖለቲካዊ ርእዮት የተለያየ ቢሆን ዞሮ ዞሮ በአገር ውስጥ የሚገኘውን ህዝብ ብሶት የሚጋራ ህመሙን የሚጋራ ስለነበር እና ስለሆነ በሚፈጸሙ በደሎች ምክንያት የህዝብ ድምፅ ለመሆን በተሻለ ድምፁን ሊያሰማ በሚችልበት አገር ስለሚገኝ የህዝብ ድምፅ ለመሆን በመንግስት ላይ ከፍተኛ ተቃውሞ ሲያቀርብ ነበር። ይሄም እጅግ ተገቢ ነበር ብዬ ነው የማስበው። ምክንያቱም እዛ መረጃ እንዳያገኝ፣ መብቱን በአግባቡ እንዳይጠቀም፣ ሀብት በፍትህ እንዳይከፋፈል ያደረገ ስርዓት ስለአለ በሀገር ውስጥ ያንን ተቃውሞ እዚህ አንጻራዊ ነጻነት በሚያገኝበት ሀገር ውስጥ ድምፁን ሲያሰማ ቆይቷል። ስለዚህ የነበረው ግንኙነት በጣም የተወጠረ ና የጠላትነት ነው ሊባልም ቃሉም ትክክል ነው ብዬ ነው ማስበው። ያንን ግንኙነት ለማሻሻል እና ውጭ የሚኖረውም ኢትዮጵያዊ በሀገሩ ውስጥ በሚደረጉ እንቅስቃሴዎች ውስጥ አለ ስጋት አለ ፍርሀት ወደ ሀገር ውስጥ ገብቶ የፈለገው በፖለቲካ የፈለገው በኢኮኖሚ በማህበራዊ ጉዳዮች ላይ እንዲሳተፍ፣ እንዳሉትም እሳቸው የነበረውን ደንቃራ የማስወገድ የመግባባት እና በቅርብ የመመካከር በአካል መገኘት ትልቅ ጥቅም ስላለው በአካል ተገኝቶ የመመካከር የመቀራረብ ወደ አንድ አገር ወደ መስራት ሂደት የመምጣት ስራ አድርጌ ነው የተመለከትኩት። በተለይ በእሳቸው አንጻር ስንመለከተው በእኛ በኩል ያለውን እንመለከተዋለን ለይተን። በሳቸው በአስተዳደራቸው በኩል የነበረው ግን ስኬታማ ነበር ብዬ አስባለሁ። ለሳቸው መልካም። ሼክስፒር በሙያ የህግ ጠበቃ ነህ። ቀደም ብሎ የተቃውሞ ድምጻቸውን ጎላ አድርገው ከሚያሰሙ ወገኖች ውስጥ ነበርክ። በዝግጅቶቻችንም በምትሳተፍባቸው ድርጅቶች ውክልና፣ በውይይቶች፣ በክርክሮችም ጭምር ተሳትፈ ታውቃለህ። የአሁኑን የጠቅላይ ሚኒስትሩን ጉብኝት አንተስ እንዴት ተመለከትከው? ምንስ ታዘብክ? በጣም አመሰግናለሁ። እኔም እውነት ነው የትውልድ ኢትዮጵያዊው እና እዚህ የሚኖረው ውጭ ሀገር የሚኖረው ኢትዮጵያዊ ከመንግስት ጋር ያለው ግንኙነት ቅድም ጋዜጠኛ ቴዎድሮስ እንዳለው የባላንጣ አይነት ወይም ደግሞ የጠላትነት አይነት ግንኙነት ነበረ እና ያንን እውነትም እንደተባለው ጠቅላይ ሚኒስትሩ እንዳሉት በመሀላችን የጥላቻም ይሁን የተቃውሞም ይሁን ትልቅ ግንብ ተገንብቶ ነበርና ያንን ግንብ ይሄ የእሳቸው ጉብኝት እንደው እሳቸው እንዳሉት ሙሉ በሙሉ ፈርሶ ፍርስራሹም ደግሞ ሚኒሶታ ተጠራርጎ እንዳለቀ ለመመስከር ዝግጁ ባልሆንም የግንቡ መደርመስ የተጀመረ ይመስለኛል። ጥሩ ሁኔታዎችንና ጥሩ ምልክቶች ወደ መግባባት፣ ወደ አንድ የመሆን ጅማሬ ያሳየበት ሁኔታ አለ ብዬ ነው የምገምተው የእሳቸው ጉብኝት። ለዚህም ደግሞ እንግዲህ ኔ እዚህ ሰላሳ አመት ሊደርሰኝ ነው እዚህ ሀገር፣ ስኖር እና ያላየሁት አይነት እሳቸውን ለመቀበል አንድ ላይ ሆኖ ከሃይማኖትም፣ በዘርም፣ በፖለቲካ እምነትም የተለያየ ህዝብ ብዛት የእሳቸውን ንግግር ለመስማት እሳቸውን ለመቀበል ያደረገውን ሁኔታ ስመለከት እዚህ ያሉት ድርጅቶች ለምሳሌ ይሄ የሰሜን አሜሪካ የእግር ኳስ ፌዴሬሽኑ እንኳን ከሚያመጣው እጅግ እጥፍ እጥፍ ሰው መጥቶ ሳይ እንግዲህ የእሳቸው አላማ የተሳካ ይመስለኛል። ይሄ ግንቡን የመደርመሱ አላማ ጅምሩ ጥሩ ነው ብዬ ነው የማስበው። መልካም። ሼክስፒር በጉብኝታቸው መገባደጃ ታይቶህ የነበረውን ሁኔታና በኋላ ከሌሎች መድረኮች ጋር አገናዝበ የጻፍካቸውን ተመልክቻለሁ። ቀደም ሲል የነበረህን አስተያየት ወደ ኋላ ግፍ አድርገን እንሄዳለን። ቴዎድሮስ ወደ አንተ ልምጣ። በዋሽንግተኑ በብዙ ሺዎች የተገመቱ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በተሳተፉበት መድረክ ጥያቄ ለማቅረብ እድል ካገኙ ጥቂት ሰዎች ውስጥ ነህ። ሶስት ጥያቄዎች አቅርበሃል። የባህር በርን የተመለከተ ጥያቄ በሶስት ደረጃ ታስቀምጠዋል። የህግ፣ የታሪክና የተፈጥሮ መብት አላት ብለው ያምናሉ ወይ የሚል ቀጥተኛ ጥያቄ የታነሳለ። የአዲስ አበባ ከተማን ልዩ ጥቅም ከዚህ ቀደም ያወዛገቡ ሁኔታዎችን አሁንም በጥያቄነት መልሰት። ታላቋ ኢትዮጵያ ከዛሬው ሕገ መንግስት ጋር በዛ ውስጥ ትታያለች ትላለ። ምናልባት ጥያቄዎቹ ፈታ ፈታ ተደርገው መታየት ጭምር ይኖርባቸዋል። እስኪ ዋና የሚመስለኝን ቀዳሚ ጥያቄህን እንፈንክት። የባህር በር ጉዳይ ቀረብ ባለ ስሜት የምትከታተለው ይመስላል። የታሪክ የተፈጥሮና የህግ መብት አላት ነው የምትለው የራስህን መከራከሪያ ጭምር ይመስላል። ጥያቄህን እንፍታው። መጀመሪያ ቴዎድሮስ፣ አመሰግናለሁ። እንዳልከው ከሶስቱ ጥያቄዎች አንዱ ይኸው ጥያቄ ነው። በተለያየ ጊዜ እንደማነሳው እኔ እነዚህን ጥያቄዎች የማነሳው እኔ አቋሜን ከማንም አካል ሸሽግ ያላውቅም። እኔ ኢትዮጵያኒስት ነኝ ብዬ ነው ማምነው፣ ኢትዮጵያ ብሔረተኛ ነኝ ብዬ ነው ማምነው። ኢትዮጵያዊነት የሚባል ለማንነት አለ፣ ለብዙ ዘመን ሲሰራ የኖረ እሱም፣ የራሱ የሆኑ ጥቅሞች፣ ፍላጎቶች እና አካሄዶች አሉት ብዬ አምናለሁ። ስለዚህ የጠየቅኩት ጥያቄውን አንደኛ በ ከጥልቅ የሀገር ፍቅር ለመነሳት ነው። ሁለተኛ ከህሊና ተወቃሽነት ለመዳን ነው። ሶስተኛ ደግሞ በታሪክ ትክክለኛ ጥግ ለመገኘት ነው። ጥያቄዎችን የማቀርብባቸው ምክንያቶቹ ዋናዎቹ ነገሮች እነዚህ ናቸው እና ይሄው የባህር በር ጉዳይ ኢትዮጵያ ባለፉት ሀያ ሰባት አመታት በኢትዮጵያ የነበረው አስተዳደር በእውነት በሚያሳዝን ሁኔታ የኢትዮጵያን ብሔራዊ ጥቅም ከምንም በላይ አስቀድሞ የሚሄድ ስላልነበረ የኢትዮጵያ ብሔራዊ ጉዳይ አንድም ከስልጣኑ ጀርባ አሊያም ከሌላ ጎረቤት አገር ጥቅም ጀርባ ያሰልፍ የነበረ አስተዳደር ስለነበር የኢትዮጵያን የኖረ በብዙ ነገሥታት የተጠየቀ የተለፋበት፣ የተገኘበትም የባህር በር ባለቤትነት ጉዳይ ችላ ማለት ብቻ አይደለም፣ የባህር በር እንዳይኖራት በትጋት የሰራ አስተዳደር ነው የነበረው እና ይሄ ደግሞ ኢትዮጵያን በብዙ መንገድ ጎድቷል፣ ብዬ አምናለሁ። እና በጣም ዝርዝር የሆኑ መከራከሪያዎች ያሉት ነገር ነው። ልከራከርበት ከማንም ጋር ልማንገትበት ፈቃደኛ ነኝ ይህንን። ነገር ግን ኢትዮጵያ የታሪክ የህግና የተፈጥሮ የባህር በር ባለቤት የመሆን መብት አላት። ነገር ግን ይህንን ብሔራዊ ጥቅሟን የሚያስጠብቅ አስተዳደር ባለፉት ሀያ ሰባት ዓመታት በኢትዮጵያ ስላልነበረ ነው ያጣችው። በዓለም አቀፍ ደረጃም ደግሞ በልዩ ልዩ ምክንያት በስህተት የባህር ወደብ ካጡ በኋላ መልሰው በዓለም አቀፍ ፍርድ ቤት ክስ የመሰረቱ ከሰውም መልሰው ያገኙ ወይም በድርድር ወደ ባህር መውጫ ኮሪደር ያገኙ ሀገራት አሉ። ስለዚህ ስለ ዓለም አቀፍ ህግ ስናወራ ብዙ ሰው የሚያነሳው ከጊዜ ጋር እየተጣደፍኩ ስለሆነ አሉና ዝርዝር ጉዳይ የምናወራበት መድረክ ይሄን ርዕስ ራሱ አብይ ርዕሳችን አድርገን እንገናኛለን። ቀጥል ምንድን ነው ለማለት የፈለግኩት ሰው ብዙ ጊዜ ስለ ስለ ባህር በር ስንጠይቅ ባለፉት ሀያ ሰባት ዓመታት የባህር በርን መጠየቅ የጦርነት ናፍቆት ተደርጎ የመሳል በጣም በጣም በጣም ስህተት አትያያለ የኔ ጥያቄ መጀመሪያ መብቱ ያለን መሆኑን የሚቀበል አስተዳደር ይኑረን። የባህር በር ባለቤት የመሆን የህግ ታሪክና የተፈጥሮ መብት ያለን መሆኑን የሚቀበል አስተዳደር ይኑረን፤ ከመቀበል ነው የሚጀምረው። ሁለተኛው ደረጃ ምንድን ነው? በአለም አቀፍ ህግ ተቀባይነት ባላቸው ተቋማት ይኸው የይገባኛል ጥያቄ ያለን መሆኑን እናስመዝግብ። ከዛ በኋላ ጊዜ የሚፈታው ነገር ነው። በድርድሮቻችን በንግግሮቻችን፣ ከሀገራት ጋር ባለን ግንኙነት ሁሉ ግን ይሄ ቁልፍ ጉዳይ ሆኖ መነሳት አለበት። ለምን? ይሄ የባህር በር ጉዳይ ያለፈው አስተዳደር መሪ አቶ መለስ ዜናዊ ሲያጣጥኑት እንደነበሩት ማናቸውም አይነት ሸቀጥ አይደለም። ይሄ የህልውና ጉዳይ ነው። አገራት የራሳቸውን ፖሊሲ፣ አካሄድ፣ ህይወት የመወሰን ያለመወሰናቸውን ጭምር ተጽዕኖ ውስጥ የሚያስገባ የህልውና ጥያቄ በመሆኑ ነው። ስለዚህ ኢትዮጵያውያን እንዲነጋገሩበት ያስፈልጋል። መጽሐፍት ሊጻፉበት፣ የኪነ ጥበብ ስራ ሊሰራበት፣ ውይይት ሊካሄድበት ሴሚናር ሊዘጋጅበት ኮንፈረንስ ሊከናውንበት የሚገባ ጉዳይ ነው። አንድ የመጨረሻ ነጥብ አነሳለሁ በዚህ ላይ መልካም ቦሊቪያ የምትባለ ሀገር በአንድም በሌላ መንገድ ጉዳዩ ከኢትዮጵያ ጋር የተመሳሰለ ይመስላል። ባህርዋን በጦርነት ያጣችው ከቺሊ ጋር ተዋግታ በአስራ ስምንት ሰባ ዘጠኝ ነበረ። በአስራ ስምንት ሰባ ዘጠኝ ይህንን ብታጣም አሁን መልሶ ያንን ጉዳይ በክስ በፍርድ ቤት የማንቀሳቀስ እርምጃ ጀምራለች። ከመቶ አርባ አመት በኋላ እሱ ብቻ ሳይሆን በአመት ሶስት ቀን የባህር ቀን ብለው የባህር ጉዳይ በህዝባቸው ደም ውስጥ ተዋህዶ የሚመጣና የቻለ ትውልድ እንዲጠይቀው ለመቶ አርባ ዓመት ስራ ሰርተዋል። እና ይሄ በኢትዮጵያ ላይ የደረሰ የተለየ እርግማን አይደለም። ባህር የነበራቸው ሀገራት ባህር አጥተው እንደገና መልሰው በዲፕሎማሲ በህግና በሌሎች መንገዶች ተጠቅመው የባህር በር ባለቤት የመሆን ታሪክ አለ በአለ የጠቅላይ ሚኒስትሩን ራዕይ በዚህ ጭብጥ ላይ ያላቸውን ትኩረት ከሚሻሙ ወይም የተለየ ትኩረት የሚፈልጉ የሚመስሉ በሳቸው ቅድሚያ ከተሰጣቸው ሀሳቦች ወይም ሁኔታዎች ጋር እያነጻጸር እንመለከታለን። አሉላ እዚህ ላይ ጣልቃ ልግባና ቴዎድሮስ ባለው ጉዳዮች ላይ ብስማማም፣ ይሄ ጥያቄ ግን ወቅታዊም አይደለም፣ ጊዜውም አይደለም። አሁን መጠየቅ ያለበት አልመሰለኝም። ምክንያቱም ጠቅላይ ሚኒስትሩ ገና ስልጣን ላይ ከወጡ አራት ወርም ገና ሳይደፍናቸው፣ የባህር በር በአሁን ሰዓት ይሄ እንዲሰመርልኝ ይፈልጋሉ፣ በአሁን ሰዓት አንገብጋቢው ጥያቄ አይደለም ለኢትዮጵያ ሕልውናም ሆነ ለኢትዮጵያ እንደ ሀገር መቀጠል ብዙ አንገብጋቢ ብዙ አስቸኳይ ነገሮች ባለፉት ሀያ ሰባት አመታት የተሰሩ የዘር ግጭቶች፣ የሰብአዊ መብት ረገጣ፣ ብዙ መሰረታዊ መብቶች እየተገፈፉበት ያለበት ሀገር ብዙ መስተካከል ያለባቸው ነገሮች አሉ። ከባህር በሩ በፊት የጠቅላይ ሚኒስትሩንም ቅድሚያ አቴንሽን የሚፈልጉ እና ይሄ ጥያቄ ተገቢ ሆኖ እያለ ይሄ ጥያቄ መጠየቅም አለበት። የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ መሪ መመለስም አለባቸው። ነገር ግን ይሄ አስቸኳዩና አንገብጋቢም አይደለም፣ ወቅታዊም አይደለም ነው የምለው። የቴዎድሮስን ክርክርና ሀሳብ ብቀበለውም ከጊዜው አንጻር ካሉት አስቸኳይና አንገብጋቢ ችግሮች ጋር ግን ስናየው አሁን ሰዓቱ አይደለም ነው በአጭሩ የምትለው ገፋ አድርጋችሁ ልትከራከሩባቸው የምችሉ ሌሎች ነጥቦችም ስላሉ ነው። ቴዎድሮስ ባጭሩ እድል ልስጥ። ያነሳኸውን ጭብጥ እስማማበት አለው፣ ጊዜው ግን አሁን አይደለም ነው የሚለው። ሼክስፒር ባጭሩ ያንተ ይሁን እድሉ። የእኔ ሀሳብ ምንድን ነው? አንደኛ እነዚህን ጥያቄዎች ለመጠየቅ ስህተት የሆነ ምንም ጊዜ የለም። አንደኛ እሱ በጣም በስፋት መሰመር አለበት። እሳቸውም ቢሆኑ ይሄን ጥያቄ ጠይቁኝ፣ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩ ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ እገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንደኛ ሁለተኛና፣ ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። ስምምነት እየተገባበት ነው የመነጋገር እርምጃዎች ተጀምረዋል። ስለዚህ ልክ አሰብ ስትሄድ የአሰብን ጉዳይ በአስራ ዘጠኝ ሰማኒያ ሶስት ሰማኒያ አራት መነጋገር ከምንም ጊዜ በላይ ትክክል እንደነበረ ሁሉ፣ አሁንም ከኤርትራ ጋር ወደብ ስለ መጠቀም ስምምነት እየተደረገ ስለሆነ ከመጠቀም በፊት ስለ ባለቤትነት ምን እያሰቡ ነው ብሎ መጠየቅ ተገቢና ከምንም ጊዜ በላይ ወቅቱ አሁን ነው ብዬ ነው። መልካም ሼክስፒር። ከኤርትራ ጋር ግን የተደረገው የሰላም ስምምነትም ቢሆን ገና ሁለት ወይ ሶስት ሳምንቱን ባልደፈንበት ጊዜ ላይ ይሄ ጥያቄ ኢትዮጵያ ውስጥ እኮ አሁን ብዙ አስቸኳይ ነገሮች ከገደል አፋፍ ላይ ተርፎ ኢትዮጵያ እንደ ኢትዮጵያ ራሱ የመቀጠሏ ነገር፣ የዘር ግጭቶች፣ ሰዎች አሁንም እየተገደሉ ባለበት ሁኔታ ላይ አስቸኳይ ነገሩ የኢትዮጵያን ችግር ሁሉ የሚፈታ የባህር በር ነው ብዬ አላምንም። ጠቅላይ ሚኒስትሩም ደግሞ ጊዜያቸውን በዛ ላይ ማጥፋት አለባቸው ብዬ አላምንም። የሰጡትን መልስ ትክክል ነው። በዚህ ላይ ሰዓቱ አይደለም ነው የምለው። ያልከውን ነገር እሳቸው የተቀበሉት አይመስለኝም። ምክንያቱም እርምጃ እየወሰዱበት ያለው ጉዳይ ነው። አንደኛ እየተነጋገሩ ያሉበት ጉዳይ ነው። ወደብ ስለ መጠቀም እየተነጋገሩ ነው። ስለዚህ ወቅቱ አይደለም ብለው ወደብ መጠቀምና፣ ቴዲ ወደብ መጠቀምና ወደብ ባለቤት መሆን እኮ ትልቅ እና የተለዩ ሁለት ነገሮች ናቸው። በእሱ እንስማማለን። መጠቀምን ስትነጋገር ባለቤት አለመሆንህን ኢምፕላይ እያረክ ነው ስለዚህ ስለ መጠቀም የምትነጋገር ከሆነ ይሄ ጥያቄ እንዳለህ በአንድም በሌላ መንገድ ምልክት መታየት አለበት። ሁለተኛ ደግሞ ይሄ ጥያቄ እሳቸው አሻጋሪ መንግስት ነኝ፣ ወደ ዲሞክራሲና ወደ ሌሎች ጉዳዮች እመራችኋለሁ ብለውናል። እነዚህ ነገሮች ዲሞክራሲያዊ በሆነ መንገድ ለተመረጠ ለሌላ አካል ተትቶ ቢሆን ኖሮ ይሄ ወቅቱ አይደለም የሚለው ጥያቄ ትክክል ይሆን ነበር ጉዳይ ሆኖ በቀረበበት እርምጃ እየተወሰደበት ስምምነት ሊገባ ዝግጅት እየተደረገበት ባለበት ሁኔታ ገና ስምምነቱ ከመፈረሙ በፊት ጥያቄ ይቀርባል እንጂ ካለቀ ከደቀቀ በኋላ አይደለም ይሄ ጥያቄ የሚጠየቀው። የመጨረሻው ነጥብ በዚህ ጉዳይ ይሄ የባህር በር ጉዳይ መነሳቱ ምንም አይነት ለውጥ አያደናቅም። ሁሉም ነገር በትኩረትና በርብር በዘመቻ የሚሰራ አይደለም። ትልቅ አገር ነው። ስለዚህ በአንዴ ብዙ ጉዳይ መከናወን የሚችል ሀገር ነው ነው። መልካም መልካም። በርዕሱ ላይ የሚመስላችሁን ሀሳቦች ወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊ ውይይት የሚጠይቅ ነው። በሀገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁት ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ በማራቶን ሩጫ ሶስት ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል በአጭር ጊዜ ውስጥ። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች ታዝበናልና ጎላ ብሎ የታዩትን እንመልከት። ሼክስፒር በመጀመሪያው ምላሽህ ለምን ሶስት ከተሞች ስትል ትጠይቃለ። ጠቅላይ ሚኒስትሩ ይበልጡንም ለሀሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት በእርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ባሉበት፣ ምናልባትም ደግሞ በአንድ ከተማ በዋሽንግተን ብቻ ሀሳባቸውን ባገኘን ነበር የሚል መከራከሪያ ካቀረብክ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለ ባወጣኸው ሌላ ጽሑፍ ግን የሚኒሶታውን የራት ግብዣ ከተመለከትኩ በኋላ በዛ ምድር ላይ የታዘብኩት ጉዳይ አርክቶኛል ያልከበትን ያስከትልሃል የመነሶታው መድረክ አወዛጋቢ ነገሮችም የታዩበት ነበርና፣ እንዴት ልትታረቅ ቻልክ? ሼክስፒር፣ ይሄም ውይይት አልተቋጨም። ቀጣይ ክፍል አለው። ሲቀርብ እንደምትከታተሉ ተስፋ በማድረግ ወደሚቀጥለው እናልፋለን። ተሰናብተን ከስቱዲዮ እስከምንወጣ አንድ ሙዚቃ ልጋብዝ። በድጋሚ መልካም ምሽት እነው ሙዚቃ

My mama, my. Ması, my mama, my. My mama, my. My mama, my. My mama, my. My mama, my. mama, mama, mama, mama, mama, mama, Was over the day. Total tone What I get come out. የማጠቃለያ ዜና አላሰማችሁ። የኢትዮጵያ ፌዴራል ኃይሎች ዛሬ ከሶማሌ ክልል ልዩ ፖሊስ ጋር ጅግጅጋ ላይ መጋጨታቸውና በሕይወትና በንብረት ላይ ጉዳት መድረሱ ተገልጿል። የኢትዮጵያ የመከላከያ ሠራዊት አባላት የክልሉን የተወሰኑ ባለሥልጣናት በቁጥጥር ስር ለማዋል መንቀሳቀሳቸውን የሶማሊኛ ዝግጅት ክፍላችን ዘግቧል። ፌዴራሉ የመከላከያ ኃይል ወደ ጅጅጋ የገባው ትናንት አርብ ምሽት እንደነበርና ዛሬ ማለዳ ላይ ቁልፍ የሚባሉ ይዞታዎችን ተቆጣጥሮ የክልሉን ፕሬዚደንት አብዲ ሙሐመድ ኦማርን ወይም አብዲ ኢሌን ቢሮ፣ የክልሉን ምክር ቤት ሕንፃና ሌሎችም የመንግስት ተቋማትን መክበቡን ዘገባው አመልክተዋል። ጦሩ በተንቀሳቀሰበት ወቅት ከክልሉ ልዩ ፖሊስ ኃይል ጋር ለአጭር ጊዜ የተኩስ ልውውጥ መከፈቱንና በዚያ ወቅት ከተማይቱ ውስጥ ረብሻ መፈጠሩን በርካታ አማኞችን የጠቀሰው ይኸው የቪኦኤ ሶማልኛ ዝግጅት ክፍል ዘገባ አጋጣሚውን የተጠቀሙ ሰዎች ጎዳና ላይ መውጣታቸውን፣ ዝርፊያ መፈጸማቸውንና ህንፃዎችን ማቃጠላቸውን ገል ህንፃዎችን ማቃጠላቸውን ገልጿል። የተቃጠሉትና የተዘረፉት የሶማሌ ብሔረሰብ አባል ያልሆኑ የሌሎች ኢትዮጵያውያን ሱቆችና ንብረቶች መሆናቸውን የጠቆመው ይኸው ዘገባ አንድ የኦርቶዶክስ ተዋህዶ ቤተ ክርስቲያንም መቃጠሏን አመልክቷል። የክልሉ ባለሥልጣናትና የሀገር ሽማግሌዎች የፌዴራሉን መንግሥት እርምጃ መቃወማቸው የተገለጸ ሲሆን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ማምሻውን ባወጣው መግለጫ ሶማሌ ክልል ውስጥ የሽግግር ለውጥ መምጣት ያለበት ኦብነግን ፌዴራል መንግሥቱንና ሌሎችም አግባብ ያላቸውን ወገኖች ባካተተ ሰላማዊ ድርድር ብቻ መሆን እንዳለበት አሳስቦ ወታደራዊ እንቅስቃሴዎች በአፋጣኝ እንዲቆሙ ለጠቅላይ ሚኒስትሩ ጥሪ አሰምቷል። ኦብነግ አክሎ ኦጋዴን ውስጥ የሚገኘው የሶማሌ ሕዝብ መብቶቹን ለማስከበር እንዲቆምና የውጭ ኃይሎች ስለ ዕጣ ፈንታው እንዲወስኑ እንዳይፈቅድ ጠይቆ የእምነት ተቋማትና የሲቪሎች ንብረቶች አጋጣሚውን ለመጠቀም በሚፈልጉ ግለሰቦች ለጥቃት እንዳይጋለጡ እንዲከላከል አሳስበዋል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሚኒስቴር ልኮልኛል ባለው መግለጫ በኢትዮጵያ ሶማሌ ክልል ውስጥ የሕዝቦችን ሰላምና ደህንነት ለማረጋገጥ መንግስታዊ ስርዓቱን ጠብቆ አስ ይቅርታ ሕገ መንግሥታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ሚኒስቴሩ ማስታወቁን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ዛሬ በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ውስጥ በተከሰተው ብጥብጥ ቀጥሎም ወደ ሌሎች አንዳንድ የክልሉ ከተሞች የተዛመተው ሁከት በምንም መልኩ ተቀባይነት የሌለውና በፍጥነት ሊገታና ሊታረም የሚገባው ድርጊት ነው ሲል የመከላከያ ሚኒስቴር ማስታወቁን ዘገባው አመልክቷል። የክልሉ ሕዝብ ሰላምና ደህንነት አደጋ ውስጥ እየገባ መሆኑን ያስታወቀው ይኸው መግለጫ የመከላከያ ሲሉ ሁከትና ብጥብጡን በዝምታ እንደማይመለከት የአካባቢውን ሰላም ለማረጋገጥም ሕገ መንግሥታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ በጥብቅ እንደሚያሳስብ አስገንዝቧል። በ19ና በ25 ሜትር ባንድ እስካሁን እስከ አራት ሰዓት እናስተላለፍ የቆየነው ፕሮግራም የቅዳሜ ሐምሌ 8 እዚህ ላይ ተጠናቀቀ። አዲሱ አበበ ከፕሮግራም መሪው ንጉሡ ታምሬ ጋር እሰናበታለሁ። መልካም ምሽት።